በአዲስ አበባ ዩኒቨርሲቲ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል ተባባሪ ፕሮፌሰር የሆኑት ዶክተር መረራ ጉዲና የስራ ኮንትራታቸው መቋረጡ ከትምህርት ክፍሉ ሊቀመንበር ተቃውሞ ገጥሞታል ይላል። በዚህ ሁኔታ በኃላፊነት የመቀጠሉ ከሞራል አንጻር ተቀባይነት የለውም ያሉት የዚሁ የፖለቲካ ሳይንስ እና ዓለም አቀፍ ግንኙነት ትምህርት ክፍል ሊቀመንበር ዶክተር ካሳሁን ብርሃኑ የመልቀቂያ ደብዳቤ ያስገብተዋል። የዩኒቨርሲቲው ውሳኔ ፖለቲካዊ ነው ያሉት ዶክተር መረራ በበኩላቸው ጉዳዩን ወደ ፍርድ ቤት እንደሚወስዱትም ተናግረዋል። አሁንም እስክንድር ፍሬው። በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስ እና አለም አቀፍ ግንኙነት ትምህርት ክፍል ሊቀመንበር የሆኑት ዶክተር ካሳሁን ብርሃኑ ለመገናኛ ብዙሀን አዲስ አይደሉም ለሀገር ውስጥም ሆነ የአሜሪካ ድምፅን ለመሳሰሉ የውጭ ሀገር የመገናኛ ብዙሀን ትንታኔዎችን ሲሰጡ ይታወቃሉ። ጥር 21 2007 ለዩኒቨርሲቲው የሶሻል ሳይንስ ፋክልቲ በጻፉት ደብዳቤ ግን በተለይ ከትምህርት ክፍሉ ሊቀመንበርነታቸው ለመልቀቅ መወሰናቸውን አመልክተዋል። ዶክተር ካሳውን ለዩኒቨርሲቲው የጻፉትን የመልቀቂያ ደብዳቤ ተመልክቻለሁ። ምክንያታቸው በዚሁ በፖለቲካል ሳይንስና አለም አቀፍ ግንኙነት የትምህርት ክፍል ተባባሪ ፕሮፌሰር የሆኑት የዶክተር መረራ ጉዲና የስራውል ዩኒቨርስቲው ከፍተኛ አመራሮች እንዲቋረጥ መደረጉ ነው። ዩኒቨርስቲው ውሳኔውን እንደገና እንዲያጤነው ጠይቀው እንደነበር ዶክተር ካሳሁን በደብዳቤው አስታውሰዋል። ከሊቀመንበርነታቸው ለመልቀቅ የወሰኑትም የዩኒቨርስቲው አስተዳደር ለትምህርት ክፍሉ ጥያቄና ፍላጎት ምላሽ ባለመስጠቱ እንደሆነ አስታውቀዋል። የትምህርት ክፍሉን እያስተባበርኩ መቀጠሉ ከሞራልም አንጻር ተቀባይነት እንደሌለው ይሰማኛል ነው ያሉት ዶክተር ካሳሁን። እናም ከመጋቢት አንድ ሁለት ሺ ሰባት ጀምሮ ከሊቀመንበርነታቸው እንደሚለቁ ይፋ አድርገዋል። በጉዳዩ ላይ የበለጠ አስተያየት ይሰጡኝ ዘንድ ዶክተር ካሳሁንን በአካልም ሆነ በስልክ ለማግኘት ያደረግኩ ጥረት አልተሳካም። ሊቀመንበሩ ደብዳቤ መጻፋቸውን እንደሚያውቁ የገለጹት ዶክተር መረራ ጉዲና ግን ሌሎች መምህራንም ቢሆኑ በዩኒቨርሲቲ ውሳኔ ማዘናቸውን ተናግረዋል። አብሬ የማስተምራቸውም የዩኒቨርሲቲ ብዙ የማውቃቸው ሰዎች በዚህ ምክንያት ያላዘነ የለም። እኔን የሚያቀኝ እኔን ያስተማሩ ሰዎች አሉ ዩኒቨርሲቲ ውስጥ፣ በአሴያል ስላሴ ዘመን እኔን ያስተማሩ ሰዎች አሉ። ደግሞ እኔ እስከማውቁ ድረስ ማንም የዩኒቨርሲቲ ማምር የጡረታ ማራዘሚያ ጠይቆ የተከለከለ የለም። ዶክተር መረራ ጉዲና ከአዲ አዲስ አበባ ዩኒቨርሲቲ መምህርነታቸው በተጨማሪ በተቃዋሚ ፓርቲ መሪነታቸውም ይታወቃሉ። ከኦሮሞ ፌዴራሊስት ዲሞክራሲያዊ ንቅናቄ ጋር የተዋሃደውን የኦሮሞ ብሔራዊ ኮንግረስ ኦብኮን የመሰረቱ እርሳቸው ናቸው። በአሁኑ ጊዜም የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ምክትል ሊቀመንበርና የውጭ ግንኙነት ኃላፊ ሆነው በማገልገል ላይ ይገኛሉ። አድሎ እየተደረገብኝ ያለውም በዚህ የፖለቲካ ተሳትፎ ምክንያት ነው ይላሉ። ሌላ ምክንያት የሚያስበው ነገር የለው ሀያ ስምንት ዓመታት ውስጥ አንድም ቀን በተማሪ ተከስሼ አላውቅም አንድም ቀን የስራ ጉድለት አሳይተዋል ተብሎ ማስጠንቀቂያ ተሰጥቶኝ አያውቅም። ስለዚህ ሌላ ምንም የሚታስበው ነገር የለም። በአጼ ኃይለ ስላሴ ዘመን እኔን ያስተማሩ ሰዎች ሁሉ አሉ። አስር ዓመት በላይ የተራዘበላቸው አሉ፣ እማውቃቸው ማለት ነው። ለብዙ ሰው ለእኔም ብቻ ሳይሆን ለሚሰባ ሁሉ በጣም ያውቅ መብታቸውን ለማስከበር እስከ ፍርድ ቤት ድረስ ሊሄዱ እንደሚችሉም ዶክተር መረራ ጠቁመዋል። ዞሮ ዞሮ እንግዲህ ወደ ፍርድ ቤት እንደሚሄድ ማጸንቀቅ አሰጥቻለሁ ለአዲስ አበባ ዩኒቨርስቲ መልስ እንግዲህ ከሚመለከታቸው የመንግስት ባለስልጣናትም መስሪያ ቤትም አዲስ አበባ ዩኒቨርስቲ ብቻ ሳይሆን ይጠብቃለሁ። ዞሮ ዞሮ ግን በጣም አሳዛኝ ከህግም ከሞራልም ከብዙ ነገሮች ውጭ የወጣ ይመስላል። የአዲስ አበባ ዩኒቨርስቲና የዶክተር መረራ ጉዲና ውዝግብ የጀመረው የጡረታ ጊዜያቸው መድረሱን ተከትሎ ነው። ሌሎችም እንደሚያደርጉትና እንደሚፈቀደውም የሶስት ዓመት የጥሮታ ማራዘሚያ ጠይቀው እንደነበር ዶክተር መረራ ይናገራሉ። ባልታወቀ ምክንያት ግን ተከለከልኩ ባይ ናቸው። እናም ሌላው አማራጭ በትምህርት ክፍሉ ፍላጎት በኮንትራት መቀጠር ነበርና ይህንን ውል መፈራረማቸውን አስታውሰዋል። የሶሻል ሳይንስ ፋክልቲና የፖለቲካል ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል ቅጥሩን እንዳጸደቁትም ገልጸዋል። እርሳቸው እንዳብራሩት ቅጥሩን የተቃወመው የዩኒቨርሲቲው አስተዳደር ግን ደሞዝ እንዳይከፈላቸው ምክንያት ሆኗል። ላለፉት ሰባት ወራትም ያለ ደሞዝ እየሰሩ መሆኑን ጠቅሰዋል። የዩኒቨርሲቲው አስተዳደር እስካሁን በጉዳዩ ላይ የሰጠው አስተያየት፣ ያወጣው መግለጫ የለም። ከአስተዳደሩ ምላሽ ለማግኘት ቀደም ሲል የተደረጉ ጥረቶችም እንዳልተሳኩ ይታወሳል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ